You're with SBS Radio. Find more great stories in your language at sbs.com.au. ይህ <laughs> የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። በአዲስ አገር አዲስ ኑሮን ሲጀምሩ ሊያደራጇቸውና ሊለምዷቸው የሚገቡ አያሌ ነገሮች አሉ። ምንም እንኳ አውስትራሊያ ውስጥ ለዓመታት የኖሩም ቢሆን ከቶንም የማይረዷቸው ሁኔታዎችም ይገጥሞታል። አያሌ መጤዎች ከራሳቸው ማኅበረሰብ ጋር ተጠጋግተው ለመኖር ቢወስኑ የማያስደንቀውም ለዚያ ነው። ይሁንና ሁሌም ከማኅበረሰቦ ጋር ተጠጋግቶ መኖሩ ለእርሶ መልካም አማራጭ ነውን? ወደ አውስትሬሊያ ሲመጡ ሁነኛ ውሳኔ ከሚወስኑባቸው ነገሮች መካከል አንዱ የት መኖር እንዳለቦት ነው። በርካታ መጤዎች ከራሳቸው አገር የመጡ የማኅበረሰብ አባላት በዝተው ከሚኖሩበት አካባቢ መኖርን ይመርጣሉ። ተመሳሳይ ቋንቋ ከሚናገሩ፣ አንድ አይነት ባህልን ከሚጋሩትና ተመሳሳይ ችግሮችን ለመወጣት ድጋፍ ከሚያገኙበት ማኅበረሰብ ጋር ተቀላቅሎ መኖር እርግጥ ነው በማለፊያ መልኩ ሊወሰድ ይችላል። ማሂር ሞማንድ የሪጂናል ኦፖርቹኒቲስ አውስትሬሊያ ዋና ሥራ አስፈጻሚ፣ የአገራቸውን የግሮሰሪ ሸቀጣ ሸቀጦችን ለመግዛት ቀረብ ያለ ቦታ እንኳ ለአዲስ ሰፋሪዎች ትርጉም እንዳለው ይገልጣሉ። ኑሮን ቶሎ ለመልመድ መኪና መንዳትና የተለያዩ የኑሮ መቋቋሚያ ድጋፎችን ለማግኘት አያሌ መጤዎች በትላልቅ ከተሞች ውስጥ መኖርን ይሻሉ። ቤሪቫና ሞሐመድ በአደላይድ አውስትሬሊያን ማይግራንት ሪሶርስ ሴንተር የበጎ ፈቃደኛ ሠራተኛ ናት። ወደ አውስትሬሊያ በስደተኝነት የመጣችው በ1995 ከቦስኒያና ሄርዜጎቪና ነው። ከተለያዩ ድርጅቶች ጋር ተቀራርባ ብትሰራም በተለይም በእናቷ አማካኝነት ከቦስኒያ ማኅበረሰብ ጋር ይበልጥ ቀረቤታ አላት። እናቴ ለቀድሞው ዩጎዝላቪያ ማኅበረሰብ የማኅበራዊ አገልግሎት ሰራተኛ ነበረች። ከዚህ አካባቢ በስደተኝነት ከመጡት ጋር ሁሉ ትሠራ ነበር። ሌላው ቀርቶ የከፍተኛ ሁለተኛ ደረጃ ተማሪ ሳለሁ የሥራ ልምዴን የሠራሁት እሷ ከምትሠራው ድርጅት ውስጥ ነበር በማለት ማኅበረሰባዊ ተሳትፏን ጠቁማለች። ፋቲማ ሳሊህ ነዋሪነቷ አደላይድ ሲሆን ከቤና ቤተሰቧ ከአፍጋኒስታን ወደ አውስትሬሊያ የመጣችው በ2018 ነው። ወደ አገራ አውስትሬሊያ ከዘለቀች በኋላ ዩኒቨርሲቲ ገብታ የተለያዩ ክለቦች አባል የሆነችም ቢሆን ከአፍጋን ማህበረሰብ ጋር ግንኙነቷን መቀጠሉን ግና ትወደዋለች። ተመሳሳይ ቋንቋ እንናገራለን፣ ህልሞቻችንና ደስታዎቻችንንም እንጋራለን የምንላወጣቸው ቃላቶችን ጥልቀት እንረዳለን። ያኔ ነው ልብ ለልብ መገናኘታችንን ደስታና ደህንነታችን ዘልቆ ውስጣችንን የሚሰማው በጋራ መሰባሰቡም እንዲሁ ያረከናል። እንዲህ ያሉ ነገሮች ፋይዳ አላቸው፣ የአእምሮ ሰላምንም ይሰጣሉ ስትል የማኅበረሰባዊ ግንኙነትን ትሩፋቶች ነቅሳለች። ገና የእንግሊዝኛ ቋንቋን እየተማሩ ላሉት ወላጆቿ ደግሞ ከማኅበረሰባቸው ጋር መተሳሰሩ ይበልጡን ፋይዳው የበዛ ነው። በሌላ በኩል ማሂር ሞማንድ በአንድ አነስተኛ ማኅበረሰብ የተወሰኑ ግንኙነቶችን ማጥበቁና የራስን ቋንቋ መናገሩ ከሌላው የአውስትሬሊያ ማኅበረሰብ እንደሚያገላቸው፣ የእንግሊዝኛ ቋንቋን አጣርተው እንዳያውቁ፣ የሚኖርበትን አገር ባህል እንዳይረዱ አጥር እንደሚሆንባቸው ይጠቆማሉ። ሞማንድ አክለውም ምንም እንኳን ከራስ ማኅበረሰብ ጋር ተቀራርቦ መኖሩ ጠቀሜታ ያለው ቢሆንም ሁለተኛ አገሬ ብለው ለሚኖሩበት አገር ባይተዋር ሆነው እንዳይቀሩ ከሰፊው የአውስትራሊያ ማኅበረሰብ ጋር መቀላቀሉ፣ በከተማም ብቻ ሳይወሰኑ በገጠሪቱ አውስትራሊያ መኖሩ ለስኬት እንደሚያበቃ ያስገነዝባሉ።